The boys am ዛሬ እለቱ ከቀያቸው ተፈናቅለው በዓለም ዙሪያ የተበተኑ ሚሊዮኖች የሚታሰቡበት ቀን ነው። ስደት እጣፈንታቸው ፈንታቸው እንዲሆን ለተገደዱና ከቦታ ቦታም በመንከራተት ላይ ለሚገኙ ቁጥራቸው በሚሊዮኖች ለሚሰላ ህጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጥ መትጋት አለባቸው ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባሰማው ጥሪ ያሳስቧል። ሊሳሽላይን ላይን ከድርጅቱ ዋና መቀመጫ ከጄኒቫ ለአሜሪካ ድምጽ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርባል። ሀምሳ ሚሊዮን ህጻናት ዛሬ በዓለም ዙሪያ ከቦታ ቦታ በመንቀሳቀስ ላይ ናቸው፣ ያ ዩኒሴፍ የተሻለ ህይወት ፍለጋ በፈቃዳቸው ወደ ተለያዩ አካባቢዎች በማቅናት ላይ ካሉ ወላጆቻቸው ጋር በሚያደርጉት ጉዞ ከሞላ ጎደል ደህንነታቸው የተጠበቀ ህጻናት ቢኖርም እንኳን ሌሎች አያሌ ሚሊዮን ሕፃናት ግን ጉዞ በፈቃዳቸው የሚደረግ ደህንነታቸው ከእንግልትና ከአደጋ የራቀ አይደለም። እንደ ዩኒሴፍ አመላካች አሃዛዊ መረጃዎችም ለምሳሌ የሚያህል በዓለም ዙሪያ ለህይወታቸው ከፍተኛ አደጋ በተጋረጠበት የፍልሰት ጉዞ ከቀያቸው ለመንቀል የተገደዱ ሕፃናት ቁጥር 28 ሚሊዮን ይደርሳል። እንዲህ ባለው የመከራ ጉዞ በአብዛኛውም ካለሙበት በሰላም እንደርሳለን የሚል ተስፋ ሰንቀው የተነሱ ስደተኞች ተስፋቸውን በሕገ ወጥ አስተላላፊዎቻቸው ላይ ለማሳደር ይገደዳሉ። እናም ይህ የመከራ ጉዞ ሲነሳ በማገባደድ ላይ ያለነው የአውሮፓውያኑ 2017 ዓ.ም ተመረጥ ከሁሉ የከፋና ዘግናኝ ነው ሲሉ የዩኒሴፏ ቃል አቀባይ ሳራ ክሮዌ ያስታውሳሉ። We've seen <muchan> something estimated 400 children who 400 ህፃናት አውሮፓ ለመግባት በተደረገ ባህር አቋራጭ ጉዞ ሰጥመው ማለፋቸውን መስክረናል። ቁጥራቸው ከ32000 በላይ የሚገመት ህጻናት ዛሬ በሊቢያ ታግተው ይገኛሉ። ከነኝም ውስጥ ቁጥራቸው ከ11000 በላይ የሚሆኑ ወላጆቻቸው አብረዋቸው የሉም። ያለ ወላጆች አጃቢነት ብቻቸውን የሚጓዙት አያሌ ህጻናት እጅግ በበረታው የክረምት ዝናምና ቅዝቃዜ ተራራ ቧጥጦ በሚደረገው የመከራ ጉዞ ሲማስኑ አስተውለናል። ባህሩን ማቋረጥ ተስኗቸውና በአንዳንድ ደሴቶች ላይ የሚሄዱበት አተው ሲንከራተቱም ተመልክተናል። ቃል አቀባይዋ አክለውም በዚህ የከፉ ፈተናዎች የተሞላ የስደግ ጉዞ ላይ ያሉት ሕፃናት አንዳንዴም ከደረሱበት ሀገር ተይዘው በግድ ወደ መጡበት እንዲመለሱ የሚደረጋሉ የባህር ቀለብ መሆንና ብሎም ለስር የመዳረግ ዕጣ ጭምር ይጠብቃቸዋል ብለዋል። ጉዞ የሚያደርስባቸው እንግልት ያነሰ ይመስልም በብዙ ሺዎች የሚቆጠሩ ጨቅላ ህፃናት ለተጨማሪ የመብት ጥሰት፣ የጉልበት ብዝበዛና ባርነት ይጋለጣሉ ያሉት ክሮዊ፣ ይህ ግን መቅረት የሚችል ነው ሲሉም አስረድተዋል። ለነኚህ ወገኖች ደህንነቱ የተጠበቀ ህጋዊ አማራጭ መኖሩን፣ ለምሳሌም ያህል በተለያዩ ምክንያቶች ከቀያቸው ለመፈናቀል ለሚገደዱ ሕፃናት በሰብአዊ ጉዳዮችና ለትምህርት በሚል የሚሰጡ የጉዞ ቪዛዎች እንዲያገኙ አገሮች ሊወስዷቸው የሚገቡ እርምጃዎች ውስጥ መሆናቸውን አመልክተዋል። በስደት ባሉበትም የሕፃናቱን ደህንነት ለማስጠበቅና እንክብካቤ ያገኙ ዘንድ የሚያግዙ አዎንታዊ እርምጃዎች ያስፈልጋሉ። ከእነኚህም ውስጥ በስደት በተጠለሉበት አገር ከስር ይልቅ ሌሎች ማህበረሰብ አቀፍ አማራጮች፣ የጤና አጠባበቅ ጣቢያዎችና የትምህርት እድል እንዲያገኙ ፍትሕና የከፉ ፈተናዎችን አልፌ የመጣሁበትን የመከራ መንገድ መልሼ እንዳይ ተይዤ በግድ ወደ መጣሁበት እመለስ ይሆን የሚል ስጋት እንዲነሳላቸው የሚያደርጉ እርምጃዎችን ይጨምራል ሲሉ ቃል አቀባዩ መለያሉትን መላያሉትን በዝርዝር አስረድተዋል።